ትናንት ጠዋት በሞያሌ በደረሰው ግድያ የተጠረጠሩ ሁለት ሰዎች በፌዴራል ፖሊስ ቁጥጥር ስር መዋላቸውን የሞያሌ ወረዳ ፖሊስ አስታውቋል። ኮማንደር ነጋ ሲርቢ በሁለቱ ሰዎች አሁንም ከሌላ የእጅ ቦምብ ጋር እንደተያዙ ለአሜሪካ ድምፅ ተናግረዋል። የሞያሌ ከተማ አሁንም ውጥረት እንደሰፈነበት ነው። በከተማዋ ብዙም እንቅስቃሴ የለም። በትናንቱ ጥቃት የሞቱ ሰዎች ቁጥሩ አራት ደርሷል። ዛሬም ለሞቱት የቀብር ስነ ስርዓት መፈጸሙን የአካባቢው አስተዳዳሪ ለአሜሪካ ድምፅ ገልጠዋል ዳዊት ገድሞ ነው ዘገባውን የላከው። ትላንት ጠዋት በሞያሌ የእጅ ቦምብ ወርውረው አራት ሰዎች ገለው ከስልሳ በላይ እንዳቆስሉ የተነገረው ሁለት ሰዎች ዛሬ በቁጥጥር መዋላቸው የሞያሌ ወረዳ ፖሊስ አስታወቀ። ኮማንደር ነጋ እስርቢ በሁለቱ ተጠርጣሪዎች እጅ ሌላ የእጅ ቦምብ መገኘቱን ለአሜሪካ ድምጽ ተናግረዋል። ትላንትና ጠዋት ላይ በሚሰዋሪ ላይ ከክልል አምስት በኩል ከሶማሌት በኩል ቦምብ ተወርቡ ወደ ስልሳ ሁለት የሚሆኑ ሰዎች ቆስለው አራት ሰዎች ሞተዋል።

በቁጥጥር ስር ስለዋሉ ሰዎች ማንነት ኮማንደር ነጋን ጠይቀን ሰዎቹ ከኢትዮጵያ ሶማሌ ክልል መምጣታቸውን ብቻ ነው ያረጋግጡልን። አሁንም በከተማዋ ብዙ እንቅስቃሴ እንደሌለና በጥቃቱ ጉዳት ለደረሰባቸው ቤተሰቦች ምንም አይነት ድጋፍ አለመደረጉን አንድ የሞያለ ከተማ ነዋሪ ይናገራሉ። እንብይቲ በቀ አሊ እኬስ ጀርናሙ ገዴቱም ሁመተታ ነሚ ዴገርስ ዱኩሌን ዴገርስ እርገቹ ቀባ ነም መዳዬሌ ነም ቶካ ሞቱማኒ ወር ሞቱማ ን ገርጋርስ ቶኮ ከናሚን ሰዎች ሐዘን ላይ ናቸው። የቆሰሉ፣ የተጎዱ ሰዎች ድጋፍ ያስፈልጋቸዋል። ግን መንግስት ምንም ድጋፍ አላደረገም። እስካሁን ሽማግሌዎች እንኳ ምን ሆኑ ብለው አልጠየቋቸውም። ቤተሰቦቻቸው ብቻ ናቸው አብረዋቸው እየተቸገሩ ያሉት። በከተማዋ ደግሞ ምንም እንቅስቃሴ የለም። ባጃጆች፣ ቢስክሌቶች አገልግሎት መስጠት አቁመዋል። በፊት የቈሰሉት ጤና ጣቢያ እየታከሙ ነው እንጂ መሥሪያ ቤቶችም ዝግ ናቸው። ሁሉም ነገር ቆሞ ትላንት ብዙ ወጣቶች የተጎዱበት ቦታ በድንጋይ ተከልሎ ነው ያለው። የመከላከያ ሠራዊት አባላትም በቦታው ሰፍረው ይገኛሉ። በትላንቱ የቦምብ ጥቃት የሶስት ሰዎች ህይወት ወዲያው ሲያልፍ ሌላ አንድ ሰው ትላንት ማምሻው ላይ ህይወቱ ማለፉን ድርጊቱ የተፈጸመበት የሞያሌ ዜሮ ሁለት ቀበሌ አስተዳደር አቶ ኩሉ ገልገለው ተናግረዋል። አቶ ኩሉ የሞቱ ሰዎች ከተለያዩ የኢትዮጵያ አካባቢዎች መጥተው በሞያሌ ሰርቶ ይኖረው የነበሩ መሆናቸውን ነው የሚገልጹት። ናሚዱ አፈሪ ኡማታ ሰባፍ ሰብላም ነቻው ማቲያማ ናሚዱ ኩሉ ሰባፍ ሰብላም ከዳ አኔ የሞቱት ሰዎች አራት ናቸው። እነሱም ከተለያዩ ብሔር ብሔረሰብ አባላት ናቸው። ለምሳሌ በፌዴራል ወደ ሐዋሳ ተልኮ የሞተው የጉራጌ ተወላጅ ነው። ብልድር ደግሞ ከአርሲ ነው የመጣው። ገዛሐኝ የሃዲያ ሰው ነው። አራተኛው ደግሞ አብደላ ይባላል፣ ተወልዶ ያደገው እዚሁ ነው። አቶ ኩሉ አክለው ለሞቱ ሰዎች ዛሬ በከተማዋ የቀብር ስነ ስርዓት መፈጸሙን ገልጸዋል። ትላንት ምሽትም ከኢትዮጵያ ሶማሌ ክልል የተኩስ ድምፅ በድጋሚ ተሰምቶ ነበር፣ ጠቁመው መንግስት ይህን ህግ ወጥ ድርጊት እየፈጸሙ ያሉትን ሰዎች በቁጥጥር ስር እንዲያውል ህዝቡ እየጠየቀ ነው ብለዋል። ጉርባኤድዱዌቱ ከሪፍራሌ ጉም ጌሰ አዋሳ ራ ጋዴቢሰን እሰት አራዋላሜ ሞያሌዋላሜ መት በላም በይ ወደ ሐዋሳ እየተወሰደ የሞተው ልጅ ዛሬ ነው የተቀበረው። በሞያሌ ነው የተቀበረው። ብዙ ሰው ነው ወጥቶ የቀበረው። በቀብሩ ሥነ ሥርዓት ላይ ሰዎች በሁኔታው በጣም መናደላቸውን ሲናገሩ ነበር። እነኚህን ሰዎች መንግሥት አንድ ነገር ሊላቸው ይገባል፣ ለሕግ ብልን ነው እንጂ ካልሆነ እኮ ራሳችን ዝም ልናሰኛቸው እንችላለን ይላሉ ወጣቶች። ቦምብ ወርውረው እየጎዱን ነውና መንግሥት አቅጣጫ ቢያስይዘው የሚል ሐሳብ ሲያነሱ ነበር። እኛም ያንን ነው የምንናገረው። የኦሮሚያ ክልል ሞያሌ አስተዳደር ወጣቶች የወረዳው ጸጥታ ኃላፊዎች ለአካባቢው የኅብረተሰብ ተገቢ ጥበቃ አላደረገም የሚለውን አቤቱታ እውነት ነው ሲሉ አምነው አላትኩሉ ትላንት በ02 ቀበሌ መናሪያ አካባቢ የተወረወረው የእጅ ቦምብ ማለትም ባለፈው መጋቢት መጀመሪያ የኢትዮጵያ መከላከያ ሰራዊት ከአስር ሰዎች በላይ ገለው ብዙዎችን ካቆሰለበት ከሸዋ በር በአማካይ በአራት ኪሎ ሜትር ርቀት ላይ የሚገኝ ቦታ ነው። በመጋቢት ወር በሞያሌ በደረሰው ግድያ መንግስት አምስት የመከላከያ ሰራዊት አባላትን በቁጥጥር ስር ማዋሉንና ክሳቸውን በቦረና ዞን ኮማንድ ፖስት ችሎት እንደምታይ አስታውቆ ነበር። ነገር ግን ክሱ የአይን ምስክሮች ባለመገኘታቸው ሊቀጥል አለመቻሉን የሞያሌ ከተማ ነዋሪዎች ለአሜሪካ ድምጽ ተናግረዋል። ለአሜሪካ ድምጽ ገለሙ ዳዊት ከናይሮቢ